የመጀመሪያው ዓለም አቀፍ የሰብአዊነት ጉባኤ በዛሬው ዕለት በቱርክ ኢስታንቡል ተከፍቷል። ለሁለት ቀናት የሚዘልቀው የዚህ የተባበሩት መንግስታት ድርጅት የጠራው ጉባኤ አብይ ዓላማዎች አንዱ በመንግስታቱ ድርጅት ተቋም ውስጥ የሰብአዊ እርዳታ አሰጣጥ መዋቅሮችን ለመፈተሽና ለማሻሻል መሆኑ ተነግሯል። የረድኤት ተቋማት መሪዎችና መንግስታት በተወከሉበት በኢስታንቡል ጉባኤ የተገኙት የኢትዮጵያው ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በኢትዮጵያ ለተከሰተው ድርቅ በተሰጠው ምላሽ የተሻሉ የተባሉ አሰራሮች ለጉባኤው አቅርበዋል። በተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ፕሮግራም የኢትዮጵያው ጽህፈት ቤት ወይም ኦቻ በመባለው የሚታወቀው ድርጅት የእቅድና የኮሚኒኬሽን ጉዳዮች ዋና ኃላፊ ቾይስ ኦኮሮ ማምሻውን ከአሜሪካ ድምጽ ጋር ባደረጉ ቃለ ምልልስ ስለ ጉባኤው አስረድተዋል። ሳሌም ሰለሞን ኢትዮጵያን ለመታው ድርቅ በአሁኑ ወቅት እየተሰጠ ስላለው ምላሽ እና ሌሎች ጥረቶችም አነጋግራቸዋለች። በኢትዮጵያ የተባበሩት መንግስታት የእርዳታ ማስተባበሪያ ድርጅት ኦቻ ጽህፈት ቤት የስትራቴጂና የኮሚኒኬሽንስ ዋና ኃላፊ ቾይስ ኦኮሮ አሁን አገሪቱን ያጠቃውን በ50 ዓመታት ውስጥ እጅግ የከፋ የተባለውን ድርቅ ለመከላከል የኢትዮጵያ መንግሥት በርካታ መልካም እርምጃዎችን ወስዷል ብለዋል። ከነዚህም መካከል ለአገሪቱ እርሻ እጅግ አስፈላጊ የሆኑ የበልግና የምህር ዝናብ እንደማይጥል ሲገነዘቡ የሰብአዊ እርዳታ ለጋሾችን በጊዜ ማሳወቅ አንዱ መሆኑን ገልጸዋል። መንግሥት የድርቁን መከሰት ማሳወቁን ተከትሎም ዓለም አቀፍ ለጋሾች እንደ አውሮፓውያን ዘመን አቆጣጠር ከ2015 እስከ 2016 ዓ ም የሚውል እርዳታ ለተረጂዎች አቅርበዋል ብለዋል። ሌላው መንግሥት የሚመሰገንበት ከፍተኛ እርምጃ ያሉትንም እንዲህ በማለት ጠቅሰዋል። የኢትዮጵያ መንግስት እስካሁን ካስመዘገባቸው የአመራር ድሎች መካከል ገንዘቡን ድርቅ ወደ አጠቃቸው ቦታዎች በፍጥነት በማፍሰስ ምላሹን በማስቀደም ከፍተኛ ጥረት ማድረጉ ነው። በድርቁ ምክንያት እስካሁን የሞተ ሰው አለ ወይ? ብለን ላቀረብንላቸው ጥያቄም ሲመልሱ ምንም የለም። በመዝገባችን መሰረት እንዲያውም በእርግጠኛ እስካሁን በድርቁ ምክንያት የሞተ ሰው የለም ማለት እንችላለን። ከዚህ በፊት ከውጭ የሚመጣው የእርዳታ ምግብ በጅቡቲ ወደብ ላይ መታገቱን፣ የእርዳታ አቅርቦቱን አዝጋሚ ማድረጉን ጠቅሰው፣ መንግስት ባደረገው ጥረት የምግብ አቅርቦቱ እንደጨመረ ግን እንዲህ በማለት ይገልጻሉ። ከዚህ ዓመት አጋማሽ መግቢያ ጀምሮ ወደ አገሪቱ የሚገባው የምግብ አቅርቦት ከአንድ ሺህ ሜትሪክ ቶን ወደ ስድስት ሺህ ሜትሪክ ቶን ጨምሯል። ኢትዮጵያ አስር ነጥብ ሁለት ሚሊዮን ሕዝብ ለመመገብ ጥረት እያደረገች መሆኗን መገንዘብ አለብን። ይህ ራሱን የቻለ የአንድ ሀገር ሙሉ ሕዝብ ነው። ይህ ቀውስ በጣም ትልቅ ነው። መንግስት ይህንን ለማቃለል ጅቡቲ ወደብ ላይ የተከማቸውን ምግብ ማጓጓዝ ጀምሯል። መንግስት ይህን እርምጃ የወሰደው ከዓለም የምግብ ፕሮግራም ጋር በመተባበር ነው። ኢትዮጵያ በድርቅ እንደምትጠቃ አስቀድሞ በመገንዘብ በተለይም ድርቅ ደጋግሞ በሚመታው አካባቢ የሚኖር ህዝቧ አደጋውን መቋቋም እንዲችል ለምሳሌ የጤና ጥበቃ መዋቅር ተዘርግቷል ብለዋል። ላለፉት ጥቂት ዓመታት አገሪቱ የልማት እንቅስቃሴ ላይ ማትኮሯም የድርቁ መከሰትን በተሻለ እንድትቋቋም አስችሏታል ሲሉ አስረድተዋል።